አድማጮች አሁን የዕለቱን አብይ ሕዝብ ሰሞኑን በአዲስ አበባ ከተማ ልዩ ልዩ አካባቢዎች በሙስሊሙ ማህበረሰብ ላይ ያነጣጠረ የቤት ለቤት ፍተሻና ዘረፋ እየተካሄደ ነው የሚል ጥቆማ በደረሰን መሰረት ሁኔታውን ለማጣራት ሞክረናል በጥቆማው መሰረት በሌሊት ፍተሻ የተሰማሩ ሰዎች ማንነታቸውን እንደሚደብቁና የጥቃቱ ሰለባዎች ደግሞ በየካና ቦሌ ክፍለ ከተሞች በኮልፌ ቀራኒዮ ቤቴልና አካባቢው ሰፈሮች የሚኖሩ ሙስሊሞች ናቸው ሙስሊሞቹ ይህ በዘመቻ መልክ እየተፈጸመብን ነው ያሉት የቤት ፍተሻና ዝርፊያ በእርግጥ እየተካሄደ ነው? ከሆነስ ለምንና በአሁኑ ወቅት ይካሄዳል? እነዚህንና ሌሎች ጥያቄዎችን ይዘን ማምሻውን የጥቃቱ ሰለባ ሆነናል ወደሚሉ ሰዎችና ፖሊስ ደውለን ነበር። ሰለሞን ክፍሌ ነው ዘገባውን ያጠናቀረው። ያነጋገርኳቸውና ሁኔታውን በድምፅ ለማብራራት ለጊዜው እንፈራለን ያሉ ቤታቸው የተፈተሸባቸው ሰዎች በርካታ ናቸው። የአንድ ሁለቱን ለአብነት ለመጠቃቀስ ፈታሾቹ የደንብ ልብስ የለበሱ ፖሊሶች ናቸው ብለዋል። የሚፈትሹትም በአንድ አካባቢ የሚኖሩ የሙስሊም ቤቶችን በሙሉ ሳይሆን አረብኛ ቋንቋ በሚናገሩና በሚጽፉ ጠቋሚዎች አማካይነት የተነጣጠረባቸውን ቤቶች ብቻ እየለዩ እንደሆነ ገልጸውልኛል። ወታደሮች ያሏቸው የሚፈትሹትን ቤት ከከበቡ በኋላ ትእዛዝ ሲሰጣቸው ገሚሱ አጥር ዘለው ግቢ እንደሚገቡና እንደሚያንኳኩ ሌሎች በተጠንቀቅ በውጭ እንደሚጠብቁም አስረድተውኛል። ወደ ውስጥ ዘልቀው የገቡት ቤተሰቡን ለማስደንገጥ እንደሚጮሁባቸውና እንደሚዙቱባቸው ቁርአንና ሌሎች ኪታቦችን ማለትም የሃይማኖት መጻሕፍትን፣ ገንዘብ፣ ወርቅና በተለይ ሞባይል ቴሌፎኖችን እንደሚወስዱባቸውም ነግረውኛል። ወታደሮቹ የፍርድ ቤት ማዘዣ እንደማያሳዩና ፍተሻ ሲያካሂዱ ቤተሰቡ እንዳይንቀሳቀስ እንደሚያስጠነቅቁም ያብራራሉ። አስተያየቱን በድምፅ ለመስጠት ፈቃደኛ የሆነ አንድ የቤተል ሰፋሪ ነዋሪ ነኝ ያለኝ ግለሰብ ሃሊድ ሻፊ ኡስማን ይባላል። የፈጸምኩት ወንጀል ስለሌለ እንደማልፈራ ለፈታሾችም ነግሬያቸዋለሁ ብሏል። ፍተሻውን ያካሂዳሉ የተባሉት ሰዎች ምን አይነት መሆናቸውን በመግለጽ ይጀምራል። እያደረጉ ያሉት መንግስት ፌዴራል ፖሊሶች የሚባሉ ናቸው። ጭንብል ያደረጉ ናቸው እ በተጨማሪም ደግሞ ያው እንትኖች አሉ ከካድሬዎች ማ የሚባሉ ነገር ይሄ ሲቪል የሚሰሩ እንትኖች እነሱ አይነቱም አሉ አንዳንዴ አምስትም እስከ አስርም ይሆናሉ። ሌሎችም እንደዚህ አረብኛም ትንሽ የሚችሉ ሙስሊም የሚመስሉም አሉ። አንዳንዴ ከነሱ ጋር ትርጉም ይገባሉ። ቤት ውስጥ የፌዴራል ልብስ የለበሱ ናቸው እና መሳሪያም የታጠቁ ዱላም ትስ አናደርገች የያዙ ናቸው። ለመሆኑ የፍርድ ቤት ማዘዣ ያሳያችኋል ሲፈትሹ አብዛኛው ቦታ የላችሁም። አንዳንዴ እንደውም በኃይል ሁሉ አጥርዘውለ በስ ገንጥሎ የሚገቡት ቦታ ሁሉ አለ ማወቅ የምፈልገው እኔ እናንተ ቤት በገቡበት ጊዜ የፍርድ ቤት ማዘዣ አሳይተዋችኋል ወይ? እኔ ቤት የገቡ ጊዜ አላሳዩም። ምን አሏችሁ? ምን እንደሚያወሩ ያው ስድብ ነው። ያው አንተ ስለምትሰራን በዛ በአት ምን መጣብኝ ብለህ እንትን ስለምትል ሄደህ እሺ ብለህ በቃ ድንጋጤ ማለት አታስቦ ስለሚገቡበት ዘላ ሌሊት ነው ማታ ነው የሚገቡት። በከ እንቅልፍም ተነሳ ስለሆነ ምንም አትናገራቸውም። በቃ ሞባይል ሁሉ አንዳንድ እቃዎችን አሁን ይዞ የሚሄዱበት ጊዜ አለ። ላፕቶፕ ተርጎም ብሎ ይወስዳሉ። ቁርአኖች ይወስዳሉ። ምን እንደሆነ እኛ አላማቸው ምን እንደሆነ ብቻ አይገባንም። እ እንጃ ምንደት እየተሰራ እንደሆነ ማንነታቸው እንዳይታወቅ የሚያደርጉት ሙከራ አለ። ለምሳሌ ፊታቸው መሸፈንና የመሳሰሉት ጭንብል ያደርጋሉ። ፍተሻ ውስጥ ለምን እንደሚያደርጉ ያደርጉ ይነግሯችኋል። ሌላ ዓላማ የለንም ምናምን ብለን ብዙ ነገር ለማስረዳት ሞክራለን። ምንድን ነው ሀገራችን ሀገራችን አይደለም ወይ ምንድን ነው ወይ ከፈለጋችሁ የፈለጋችሁት እርምጃ ወሰዱ። ሙስሊሞች ነን። ሙስሊም ስለሆነን ሌላ ነገር ካለ የምትፈልጉት የመውሰዱ ከዛ ውጭ እኛ ሌላ ዓላማ የለንም ምናምን ስትላቸው ይመቱሃል ወይ በዱላ ይማታሉ። ምን ይላሉ? እንደዚህ አትመልስልም ማን ብሎ ይማታሉ። በቃ እንጂ ሌላ አሁን እኔ እንጂ አላውቅም። ያስፈራሩናል፣ ይዝቱብናል የሚሉም አሉ። እርስ መሰል ዛቻ ደርሶ ቦታን ለምሳሌ ምን ተባሉ ያው ለዛ ስትላቸው ይመተዋል። እንዲህ እናንተ አሸባሪዎች እንደዚህ እንደዚህ ይለዋል። ስትላቸው፣ ስትነግራቸው፣ ስታውራቸው ፈርስ ሰዎቹ አማርኛ ሁሉ በስነ ስርአት ልትግባባቸው ምችሎች ሰዎች አሉ። ስነግራቸውን ምስክር ለመምታት ልታስረዳቸው ስትሞክር ሞክክሎ አንዳንድ ደሆን ምንድን ነው አላማችሁ ምንድን ነው? እሺ ምን አጠፋን ምናምን ብለህ ስታስረዳቸው አንዳንድ ለመማታት ይሞክራሉ። እኔ አሁን ዩኒቨርሲቲ ተማሪ ነኝ እንዲህ ብዬ ምናምን ነገርኳቸው። ዩኒቨርሲቲ መማሩ አዲስ አበባ ዩኒቨርሲቲ እና ምንድን ነው እና እንደ ዜጋ እንደ ሰብአዊ እንደ እኛ ገብተው ኢትዮጵያ ውስጥ በፊት ታዲያዎች እኮ ብዙ መስዋዕትነት የከፈሉት ምን ያሉት ጥሩ ስርዓት እንዲመጣ እንጂ ማንም ተራ የመንደር ታጠቂና እንትን ገብቶ ህዝቡ ለማስጠቀቅ አይደለም። ለምን ዶ እንዲታወቁ ስትላቸው ይመቷል። ያን ጊዜ ለመምታት ይሞክራሉ። በዓለም ላይ የትም አሜሪካ ሚሆን የትም ሀገር ቁርአን ያለ ነገር ነው። ቁርአኑ ይተረጎም ይሉሃል፣ እስኪተረጎም ይሉሃል። ምን ይሉሃል? የሆነ ነገር ይዞብህ ወይ ሌላ ዓላማ ቢኖር የሆነ ነገር ቢኖር አንድ ነገር ነው። ዛሬ በአየር ጤና አካባቢም ፍተሻው ተጠናክሮ መቀጠሉን የገለጸችልኝ ወጣት ዛራ መሐመድ ነጅብ በበኩሏ ይህም ብላለች። መሳዝኝ ጋ የመጡት የደንብ ልብስ የለበሱ ነበር። ውጭ ጋ ግን የፖሊስ ልብስ የለበሱ እንዳሉ ነበር። ይህ ነገሩ የፍርድ ቤት ማዘዣ ያሳያቸዋል፣ ያም ጥሩ። ሌላው ደግሞ ማንነታቸው እንዳይታወቅ የሚያደርጉት ሙከራ አለ የሚሉ ሰምቻለሁና ፊታቸውን መሸፈንና የመሳሰሉ ነገሮች አጋጥሞታል። እናንተ ቤት ሲፈተሽ አንድ አይቻለሁ በአይኔ ማለትም፣ ያልተሸፈነ ተሸፈን፣ ሌሎች ሁለት ነበሩ። ንብረት ይወስዳሉ ይባላል። ምን ምን ለምሳሌ? በትክክል ይሄ ወርቅ ቀረ ወስዷል። ምን የሚያስቀሩት ነገር የለም ብቻ ጠቃሚ የሚሆንም አይሆንም ነፍሲ ይመስለናል ብለ ያሰቡት ነገር ይወስዳሉ። ለምሳሌ ኪታቦች፣ ማለትም ሃይማኖታዊ መጽሐፎችን ፕሮግራም የሚወቀ እንደዚህ አይነት ንብረቶች ነው እራሱ ወስደ ይበላል። ማስፈራራት ዛቻ ወይም ድብደባ ደርሶ ቦታ ደርሶ ማስፈራራት አለ። አሁን ነገር ካላወጣቸው እንጂ የሚል የለም። እርምጃ እንደሚወስድ ይነግረዋል። ማታወጣ ከሆነ ያው ያለበትን ነገር ግዴታ መጠቆም የህይወት ጉዳይ ነው። እዚህ ያው ሁሉንም ቤት አይደለም ይመስለኛል ይፈትሹትም። የተወሰነ ኢንፎርሜሽን አላቸው ብዬ ያምታለሁ። መጀመሪያም እንኳኳለው ማነው ብለሽ ስትከፍት ዘውሎ የሚገቡት መ ፍቃድም የለም ምንም የለም። ይህን መሰል የቤት ለቤት ፍተሻና ዘረፋ በዋና ከተማዋ የተለያዩ ክፍሎች ሲካሄድ ፖሊስ በግድ ማወቅ እንዳለበት በማመን በቀጥታ የደወልኩት በጥቆማ ከተጠቀሱት አካባቢዎች ወደ ሁለቱ ወደ አዲስ አበባ ኮልፌና ቦሌ ክፍለ ከተሞች ፖሊስ ነበር። በቅድሚያ የኮልፌ ክፍለ ከተማ ፖሊስ የዕለቱ ተረኛ መኮንን ነኝ ያሉትን ላስቀድም እንደተባለው በሙስሊሞች መኖሪያ ቤቶች ላይ ፍተሻ እየተካሄደ ነው ወይ? ስል ላቀረብኩላቸው ጥያቄ አጭር መልስ ነው የሰጡኝ። በመኖሪያ ቤት እንዴት ዝም ብሎ ይፈተሻል? እንደ የሰው ቤት የፍርድ ቤት ትዕዛዝ ሊኖራችሁ ይችላል፣ ግን እርስዎ የሚያውቁት ነገር አለ። በሙስሊሞች መኖሪያ ቤቶች ላይ ሌሊት ሌሊት ፍተሻ ይካሄዳል። አይ እኔ አላውቀም፣ እንደዚህ አይነትም የለም። እኛ ጋም አካባቢ እንደዚህ አይነት ነገር የለም። እንደዚህ አይነት ፍተሻም ያደረገ የለም። እኔ እዚህ አካባቢ ያለሁት፣ እኔ እንደዚህ አይነት ነገር እስካሁን አላየሁም፣ አልሰማሁም የሙስሊሞችኛ ቦታ ለምን እንፈተሻለን? ምን አገር ህግ ባለበት እኮ ችግር ካለበት ይፈተሻል፣ ህጋዊ በሆነ መንገድ ማለት ነው። ኢትዮጵያ ህግ ያላት ሀገር ናት። ማንም ህገ ወጥ የሆነ ብቻ ነው እንጂ ህገ ወጥ ያልሆነ ሰው ማንም ሙስሊም ማንም ሰው አይነካውም። በሀገሩ ላይ መብት አለው፣ ማንም አይነካው። ችግር ከፈጠረ ግን ህጋዊ በሆነ መንገድ ተከሶ ህጋዊ የሆነ መበርበሪያ ወጥቶ ይፈተሻል እንጂ ዝም ብሎ ያልሆነ ውሸት የሚናገሩ ሰዎች የሚያናፍሱ ካሉ ውሸት ነው ማለት ነው። በእኔ አካባቢ ግን ምንም ነገር የለም። እኔ በማላውቀው ከተደርጎ ከሆነ ደግሞ ቼክ አድርጋለሁ። ስለዚህ በዚህ መልኩ ነው የምመለሰው እንጂ ስሙን አይገልጹም አልገልጽም እንዳሉት ቅድም። እኮ መንግስት ባለበት ሀገር ይህን መሰል የቤት ለቤት ፍተሻ ያለ ፍርድ ቤት ማዘዣ ሊካሄድ አይችልም። ስለዚህ ምንም በፍጹም አይደረግም። እኔ እስካሁን አይቼ አላውቅም። ህጋዊ በሆነ መንገድ ለምን ዛሬ እኮ ሁሉም ሰው የተማረ ነው፣ መብቱን ያውቃል። በደንብ ነው የሚያውቀው ህጉን። በጣም ማንም ሰው ያውቃል ባይገርም ስለዚህ ስለሚያቅ እኛ እኮ እንከሰሳለን። መንግስት እኮ አይፈልግም፣ ይሄ እንደዚህ አይነት ፍላጎት የለውም፣ በፍጹም አይፈልግም። ህብረተሰቡን በሰላም ገብቶ በሰላም እንዲወጣ፣ ችግር ያለባቸው ጸረ አክራሪዎች ካሉ ደግሞ፣ ችግር የሚፈጥሩ ኢትዮጵያን የሚጎዳ ካለ ደግሞ ማንም ሰው ጥቆማ ይሰጣል። በጥቆማ መሰረት ብቻም አይደለም ሄደው ህጋዊ በሆነ ምስክር ተመስክሮበት ነው ህጋዊ ምስክር ከሌለ ፍርድ ቤት ራሱ ውድቅ ነው የሚያደርገው፣ አይቀበሉ። በዚህ ነው እኛ እንሰራው እስካሁን እኔ መሰራ እንደዛ ነው በዚህ አካባቢ ላይ ማለት ነው። የቦሌው ክፍለ ከተማ ፖሊስ አዛዥ ነኝ ያሉኝ ሳጅን ዘመድኩን ግን እኔንም ለመቆጣትና ለማስፈራራት ሞክረዋል። የደወልኩበት ምክንያት እርስዎ ቦሌ አካባቢ ያሉት? አዎ፣ ትክክል። በሙስሊሙ ማህበረሰብ ላይ እያነጣጠረ የቤት ለቤት ፍተሻ እየተካሄደ ነው ስለተባለ ሁኔታውን ለማጣራት ነው የደወልኩት። እሺ፣ ትክክል ነው። እያካሄዳችሁ ነው ፍተሻ? ይህን አላክ አላውቅም። እኔ ማነው እንደዛ ብሎ ያሉት? የጥቃቱ ሰለባዎች ነን የሚሉ ሰዎች ሙስሊሞቹ ናቸው እዛ አካባቢ የሚኖሩ እንግዲህ እንደዛ ካሉ እነሱ ነው ይጠይቋ። እነሱ ያሉትን ለእርሶ ልገልጽሎ ትችላለሁ። ምንድን ነው ያሉት? ፍተሻው የሚካሄደው በፖሊሶች ነው ይገቡ እና ያለ ፍርድ ቤት ማዘዣ ያስፈራሩናል፣ ንብረትም ይወስዳሉ። በተለይ የሚያተኩሩት በቁርአን መጽሐፍ ላይ እና በዚህ በሞባይል ፎን ላይ ነው እንዲህ እንዲህ ይላሉ እና ይሄንን ለማጣራት ነው እርሶ ጋር የደወልኩት። በትክክል እንግዲህ እነሱን ያሉትን ሰዎች እነሱን ቢጠይቁ አይሻልም? እኔ የማውቀው ነገር የለም። እሱማ ጠየቅኩ፣ የሆነ የነገርኩት እኮ የሚሉትን በቃ እንግዲህ እኔ የማውቀው ነገር የለም። አባቴ ይሄንኑ ያሉኝን እጠቅሳለሁ። ሳጅን ዘመድኩን ማልበል የቦሌ ክፍለ ከተማ ፖሊስ አዛዥ ኖት? አዎ እንደዛ ነኛ። ሳጅን ዘመድኩን ማልበል ይቅርታ፣ አባቴ እንደዚህ አይነት ስልክ ማንንም ማናገር አልፈልገም። ልዘጋው ነው ከአን በኋላ ቢደውሉ በአስራሾቱ ይዞታሉ፣ እንዳያውቁ። ከአን በኋላ በዚህ ስልክ እንዳይደውሉ፣ ከደወሉ ያሉበት ቦታ መጥቼ ይወስዶታሉ። አሁን ማለት ነው። እኔ እኮ ያለሁት ዋሽንግተን ነው። ዋሽንግተን አይደለም መንግሥት አሰማየት ይኑሩ፣ ምንም ያገባኝ ነገር የለም። ግን አመተውታል፣ እንዳያውቁ፣ መተው ይወስዱኛል። የሳጅን ዘመድኩን አይነቱን ምላሽ ለአድማጮች ፍርድተዋለሁ። ፍተሻው እየተካሄደባቸው ናቸው የሚባሉት አካባቢዎች ሰፊ በመሆናቸው ተጠቂዎቹ ተፈጸመብን ስለሚሉት ህገወጥ ፍተሻ ለምናነሳቸው ተገቢ ጥያቄዎች ግን ከመንግሥት ምላሽ ካገኘን ሁልጊዜም ለማስተናገድ ዝግጆች መሆናችንን እንገልጻለን።